መጽሐፈ ዜና መዋዕል ካልዕ ምዕራፍ ዘጠኝ የሳባም ንግሥት የሰሎሞንን ዝና በሰማች ጊዜ በግመሎች ላይ ሽቱና ብዙ ወርቅ የከበረም ዕንቍ አስጭና ከታላቅ ጓዝ ጋር ሰሎሞንን በኢየሩሳሌም በእንቆቅልሽ ትፈትነው ዘንድ መጣች። ወደ ሰሎሞንም በገባች ጊዜ በልቧ ያለውን ሁሉ አጫወተችው። ሰሎሞንም የጠየቀችውን ሁሉ ፈታላት። ሰሎሞንም ያልፈታው ስውር ነገር አልነበረም። የሳባም ንግሥት የሰሎሞንን ጥበብ፣ ሠርቶትም የነበረውን ቤት፣ የማዕዱንም መብል፣ የብላቴኖቹንም አቀማመጥ፣ የሎሌዎቹንም አሠራር፣ አለባበሳቸውንም፣ ጠጅ አሳላፊዎቹንም፣ አለባበሳቸውንም፣ በእግዚአብሔርም ቤት የሚያሳርገውን መሥዋዕት ባየች ጊዜ መንፈስ አልቀረላትም። ንጉሡንም አለችው ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እኔ ግን መጥቼ በዐይኔ እስካየሁ ድረስ የነገሩኝን አላመንሁም። እነሆ የጥበብህን ታላቅነትና እኩሌታ አልነገሩኝም፣ ከሰማሁት ዝና ትበልጣለህ። በፊትህ ሁልጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችህና እነዚህ ባሪያዎችህ ምስጉኖች ናቸው። በአምላክህ በእግዚአብሔር ፊት ንጉሥ እንድትሆን በዙፋኑ ላይ ያስቀምጥህ ዘንድ የወደደህ አምላክህ እግዚአብሔር ብሩክ ይሁን። አምላክህ እስራኤልን ለዘላለም ያጸናቸው ዘንድ ወድዶአቸዋልና፣ ስለዚህ ፍርድና ጽድቅ ታደርጉ ዘንድ በላያቸው አነገሠህ። ለንጉሡም መቶ ሀያ መክሊት ወርቅ፣ እጅግም ብዙ ሽቱ፣ የከበረም ዕንቍ ሰጠችው። የሳባም ንግሥት ለንጉሡ ለሰለሞን እንደ ሰጠችው ያለ ሽቱ ከቶ አልነበረም። ከኦፌርም ወርቅ ያመጡ የኪራም ባሪያዎችና የሰለሞን ባሪያዎች የሰንደል እንጨትና የከበረ ዕንቍ ደግሞ መጡ። ንጉሡም ከሰንደሉ እንጨት ለእግዚአብሔር ቤትና ለንጉሡ ቤት ደርብ ለመዘምራኑም መሰንቆና በገና አደረገ። እንደዚሁም ያለ በይሁዳ ምድር ከቶ አልታየም ነበር። የሳባም ንግሥት ወደ ንጉሡ ካመጣችው የሚበልጥ ንጉሡ ሰለሞን የወደደችውን ሁሉ ከእርሱም የለመነችውን ሁሉ ሰጣት። እርሷም ተመልሳ ከባሪያዎቿ ጋር ወደ ምድርዋ ሄደች። ነጋድራሶችና ነጋዴዎች ካመጡለት ሌላ በየዓመቱ ወደ ሰለሞን የሚመጣ የወርቅ ሚዛን ስድስት መቶ ስድሳ ስድስት መክሊት ወርቅ ነበር። የአረብም ነገሥታት ሁሉ የምድሩም ሹማምንት ወርቅና ብር ወደ ሰለሞን ያመጡ ነበር። ንጉሡም ሰለሞን በጥፍጥፍ ወርቅ ሁለት መቶ አላባሽ አግሬ ጋሻ አሠራ። በአንዱም አላባሽ አግሬ ጋሻ ውስጥ የገባው ጥፍጥፍ ወርቅ ስድስት መቶ ሰቅል ነበር። ከጥፍጥፍም ወርቅ ሦስት መቶ ጋሻ አሠራ። በአንዱም ጋሻ የገባው ወርቅ ሦስት መቶ ሰቅል ነበር። ንጉሡም የሊባኖስ ዱር በተባለው ቤት ውስጥ አኖራቸው። ንጉሡም ደግሞ ከዝሆን ጥርስ ታላቅ ዙፋን አሠራ፣ በጥሩ ወርቅም ለበጠው። ከዙፋኑም ጋር ተጋጥመው ወደ ዙፋኑም የሚያስሄዱ ስድስት እርከኖች ነበሩ። የወርቅ ብርኩማም ነበር። በዚህና በዚያም በመቀመጫው አጠገብ ሁለት የክንድ መደገፊያዎች ነበሩበት። በመደገፊያዎቹም አጠገብ ሁለት አንበሶች ቆመው ነበር። በስድስቱም እርከኖች ላይ በዚህና በዚያ ዐሥራ ሁለት አንበሶች ቆመው ነበር። በመንግሥታት ሁሉ እንዲህ ያለ ሥራ አልተሠራም። ንጉሡም ሰሎሞን የሚጠጣበት ዕቃ ሁሉ የወርቅ ነበር። የሊባኖስ ዱር በተባለውም ቤቱ የነበረው ዕቃ ሁሉ ጥሩ ወርቅ ነበር። በሰሎሞን ዘመን ብር ከቶ አይቈጠርም ነበር። ለንጉሡም ከኪራም ባሪያዎች ጋር ወደ ተርሴስ የሚሄዱ መርከቦች ነበሩት። በሦስት በሦስት ዓመትም አንድ ጊዜ የተርሴስ መርከቦች ወርቅና፣ ብር፣ የዝሆንም ጥርስ፣ ዝንጀሮ እና ዝንጉርጉር ወፍም ይዘው ይመጡ ነበር። ንጉሡም ሰለሞን ከምድር ነገሥታት ሁሉ በባለጠግነትና በጥበብ በለጠ። የምድርም ነገሥታት ሁሉ እግዚአብሔር በልቡ ያኖረውን ጥበቡን ይሰሙ ዘንድ የሰለሞንን ፊት ሊያዩ ይመኙ ነበር እያንዳንዱም ገጸ በረከቱን የወርቅንና የብርን ዕቃ ልብስንና የጦር መሣሪያን፣ ሽቱውንም፣ ፈረሶችንና በቅሎችን እየያዘ በየዓመቱ ያመጣ ነበር። ሰለሞንም ለፈረሶችና ለሰረገሎች አራት ሺህ ጋጥ አሥራ ሁለት ሺህም ፈረሰኞች ነበሩት። በሰረገሎችም ከተሞች ከንጉሡም ጋር በኢየሩሳሌም አኖራቸው። ከኤፍራጥስም ወንዝ ጀምሮ እስከ ፍልስጥኤም ምድርና እስከ ግብጽ ዳርቻ ድረስ ባሉ ነገሥታት ሁሉ ላይ ነገሠ። ንጉሡም ብሩን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው፣ የዝግባውንም እንጨት ብዛት በቈላ እንደሚበቅል ሾላ አደረገው። ለሰሎሞንም ፈረሶች ከግብጽና ከየአገሩ ሁሉ ያመጡለት ነበር። የቀረውም ፊተኛውና ኋለኛው የሰሎሞን ነገር በነቢዩ በናታን ታሪክ በሴሎናዊውም በአሕያ ትንቢት ስለ ናባጥም ልጅ ስለ ኢዮርብዓም ባየው በባለ ራእዩ በአዶ ራእይ የተጻፈ አይደለምን? ሰሎሞንም በኢየሩሳሌም በእስራኤል ሁሉ ላይ አርባ ዓመት ነገሠ። ሰሎሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በእርሱ ፈንታ نجسة